ዩናይትድ ስቴትስ የአፍሪቃ ጉዳዮች ከፍተኛው ዲፕሎማት ቲቦር ናሽ በዚህ ሳምንት ብጥብጥ ላይ ወደምትገኘው ወደ ሱዳን እንደሚጓዙ ተገልጿል። ከዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የወጣ መግለጫ እንዳመለከተው ረዳት ሚኒስትሩ በቆይታቸው በሲቪሎች ላይ የሚደርሱት ጥቃቶች እንዲገቱ ጥሪ ያቀርባሉ። ቆንጅታዬ ዝርዝሩን ይዛለች። የዩናይትድ ስቴትስ የአፍሪካ ጉዳዮች ከፍተኛ ዲፕሎማት ቲቦር ናዥ ወደ ካርቱም ሲጓዙ ስልጣን ላይ ከሚገኘው የወታደራዊ መማክርት ሸንጎ አባላትና ከተቃውሞ እንቅስቃሴ መሪዎቹ ጋር እንደሚነጋገሩ መግለጫው አመልክቷል። በሲቪሎች ላይ የሚፈጸሙት ጥቃቶች እንዲገቱና ድርድራቸውን ለመቀጠል የሚያመች ሁኔታ እንዲፈጠር ይሰሩ ዘንድ ጥሪ እንደሚያቀርቡ መግለጫው አክሎ አመልክቷል። በሱዳን በአስቸኳይ ወደ ሲቪላዊ አስተዳደር ሽግግር እንዲደረግ ከጠየቁት ተቃዋሚዎች ጋር ድርድሩ መቋረጡን ተከትሎ የመንግስቱ ኃይሎች ባለፈው ሳምንት በከፈቱት ዘመቻ በርካታ ሰዎች መገደላቸው ይታወሳል። የዩናይትድ ስቴትሱ ረዳት የውጭ ጉዳይ ሚኒስትር ቲቦር ናሽ እጅግ ጭካኔ የተመላበት ሲሉ የጠሩትን ይህን ጥቃት አውግዘውታል። ሱዳን ከዩናይትድ ስቴትስ ጋር ያላት ግንኙነት እንዲሻሻል የምትፈልግ ከሆነ ወደ ሲቪላዊ አስተዳደር መሸጋገር ይኖርባታል ሲሉም አስጠንቅቀዋል። ረዳት የውጭ ጉዳይ ሚኒስትር ቲቦር ናዥ ባለፈው ሳምንት የሱዳን ወታደራዊ አስተዳደር ሸንጎና ተቃዋሚዎቹን ለመሸምገል ወደ ካርቱም ተጉዘው የነበሩትን የኢትዮጵያ ጠቅላይ ሚኒስትር አብይ አህመድን በሱዳን ወቅታዊ ሁኔታ ዙሪያ ለማነጋገር ወደ አዲስ አበባ ይጓዛሉ። ከዚያም ወደ ሞዛምቢክና ደቡብ አፍሪቃ እንደሚያመሩ መግለጫው አያይዞ ገልጧል። ይህ በዚህ እንዳለ ገዢው የሱዳን ወታደራዊ መማክርት ሸንጎ ስልጣኑን ለሲቪላዊ አስተዳደር እንዲያስረክብ ግፊት ለማድረግ ትናንት ሰኞ ሀገር አቀፍ የስራ ማቆም አድማ የተጀመረ ሲሆን በዚህ ሁለት የጸጥታ ኃይሎች በተኮሱት ጥይት አራት ሰዎች እንደተገደሉ ዘገባዎች አመልክተዋል። በመዲናዋ ካርቱም የተወሰኑ የንግድ ድርጅቶችና ጥቂት ኦቶቡሶች እየተንቀሳቀሱ ቢሆንም ትናንትና ከተማዋ ጭር ብላ ነው የዋለችው። አፍቃሪ ዲሞክራሲው የተቃዋሚዎች ስብስብ የሱዳን ባለሙያዎች ማህበር ባደረገው ጥሪ መሰረት ትናንት በካርቱምና በሌሎችም በርካታ ከተሞች አብዛኞቹ መደብሮች፣ ገበያዎችና ባንኮች ተዘግተው ውለዋል። አገር አቀፍ የስራ ማቆም አድማው የተጠራው ፈጥኖ ደራሽ ኃይሎች በሚባለው የጸጥታ ኃይል ከአንድ መቶ የሚበልጡ ሰላማዊ ተቃዋሚዎች መገደላቸውን ተከትሎ ነው።